Voice of America ሰላማዊ የመማር ማስተማር ሂደት ለማካሄድ ቅድመ ዝግጅት ማጠናቀቁን የባህር ዳር ዩኒቨርሲቲ ገልጿል። ወላጆች በበኩላቸው ተማሪዎች ለትምህርት እስከመጡ ድረስ ትኩረታቸው ትምህርት ብቻ ሊሆን ይገባል ብለዋል። የባህር ዳር ዩኒቨርሲቲ ለዚህ የትምህርት ዓመት ከስድስት ሺህ በላይ ተማሪዎችን ተቀብሏል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። የባህር ዳር ዩኒቨርሲቲ በያዝ ነው የትምህርት ዘመን ከ6800 በላይ አዲስ ተማሪዎችን እየተቀበለ ይገኛል። ዩኒቨርሲቲው በእንግድነት ለሚመጡ ተማሪዎች በየአቅጣጫው የትራንስፖርት አገልግሎት በመመደብ ከመናኸሪያና ከአውሮፕላን ማረፊያ እየተቀበለ ወደ ግቢው ያደርሳል። በጥቅሉ ጥሩ አቀባበል እያደረገ እንደሆነ አዲስ ገቢ ተማሪዎችና የተማሪ ወላጆች ይናገራሉ። ከባሌሮቤ የመጡት አቶ ታዬ ለዚህ ምስክር ናቸው። ዩኒቨርሲቲም ደግሞ ጥሩ ነው። ትላንት ራሱ መኪና መንገድ ላይ ቆይቴን ነበረ። ከምሽቱ ሁለት ሰዓት ነው እዚህ ገባ። በስነ ስርዓት እዛ መናሃራ መጥቶ ተቀበሉን ልጆቹን እንዳለ። ሁለት ሰዓት ተኩል ይሆናል መቶ ዶርም ያስገቡት በስነ ተቀበሉት። በቃ እኛም ደግሞ በሰላም አልጋ ይዘን አድረን መጣ። ባህር ዳር ጥሩ ሀገር ነው፣ ሰላምም ያለው ሀገር ነው። ምንም ችግር የለም። ትምህርት ቤቱም ጥሩ ነው ተብዬ ነው እ የመጣሁት እንደውም ሌላ ሀገር ቢሆን አላመጣም። እዚያ በብር አስተምራለሁ እንጂ ወደዚህም አላመጣም ነበረ። ግን እዚህም አመጣው፣ እዚህም አይቼ ግቡንም አይቼ ደግሞ ደስ አለኝ። በጣም በጣም ደስ አለኝ። አቀባበላቸው፣ ሁኔታቸውን፣ ግባቸውም አየሩም ጥሩ ነው። በቃ በጣም ደስ የምል እንግዲህ ሰላማዊ የመማር ማስተማር ሂደት ለመፍጠር የተማሪውም የወላጁም የመምህራንም ውጤት ነው። ና ከተማሪውም፣ ከመምህራኑ፣ ከማህበረሰቡ ምን ይጠበቃል ብሎ ያስጣሉ። አሁን ተማሪ እንግዲህ እኛ አስተምሬን እነሱ ጥሩ ደረጃ ላይ እንድደርስ ነው የምንፈልገው። እኛ በብርም በሆነ ባቅማችን እንረዳለን። ልጆቹ ደግሞ ተምሮ ራሳቸውን ትልቅ ቦታ ማድረስ የነሱ ፋንታ ነው። ልጆቹም ደግሞ በስነ ስርዓት ያለምንም ፖለቲካ ትምህርቱን ብቻ ተምሮ ወደ ትምህርቱ ነው ጭንቅላቱ መሆን አለበት እንጂ እኛ የሚመክሮ ነው፣ ይህንን ነው። ልጆቻችንም ደግሞ ሌላ ውስጥ የሚገቡት ይሄ የእኛ ሀሳብ አሁን ምንም የቀራ የለም፣ በቃ ለእኛ ሆኗል። መንግስት ከዚህ በላይ የሚፈልገውን የለም። ሌላዋ ልጃቸውን ለማድረስ ከደቡብ ክልል ጋሞ ጎፋ ሳውላ ከተማ የመጡት ወይዘሮ ታገኝ ተገኝ በሀገሪቱ በአንዳንድ ቦታዎች ከሚታዩ ግጭቶች ጋር በተያያዘ ልጃቸውን ራቅ ወዳለ ዩኒቨርሲቲ ለመላክ ተቸግረው ነበር። መንገዱም ዩኒቨርሲቲውም ሰላም ሆኖ በማየቴ ደስ ብሎኛል እያሉ ነው። ልጄ ልጅ ለማስመዝገብ ነው ይዤ የመጣሁት። ያው ቦታውን በጣም ሩቅ ስለነበረ መንገዱም አሁን ካሁኑ ባለው ሁኔታ ጋር ተያይዞ ያው ሁኔታውም ጥሩ እንዳልነበረ ነው። ግን እዚህ አሁን ሲመጣ ሁሉም ነገር ሰላም ነው፣ ግቢውም ጥሩ እንደሆነ አይቻለሁ። አሁን እዚህ ከመጣ በኋላ ፊት ካለው ሁኔታ ጋር አያይዤ አመጣጤ ጥሩ አልነበረም። ግን እዚህ መጥቼ በጣም ደስ ብሎኛል። ግቢውም ጥሩ ነው፣ ሰላም አለው፣ ሁሉም ነገር የተረጋጋ ነው። ከዚህ በፊት ከጸጥታው ጋር ተያይዞ ጥሩ ነገር አልነበረም ግን አሁን በዚህ ክልል ላይ ያለው ነገር ሳይ ገዛ ካለው ሁኔታ ጋር አያይዤ ሳይ ጥሩ ነው። በጣም ደስ የሚል ሁኔታ ነው ያለው እኛ ጋ በጣም ችግር አለ። አሁን ከዚህ በፊት እንኳን እስከ ዛሬ አሁን ትምህርት የራሱ መደበኛ ትምህርት እስካሁን እኛ ጋ አልተጀመረም። እኔ አሁን እዚህ አካባቢ ሳይ ትምህርት ሁሉ ተጀምሯል። ሁሉም ነገር ሰላም ነው፣ ጥሩ ነው ማለት አሁን ካለው ከደቡብ ጸጥታውና ይሄኛው ሳይ በጣም ጥሩ ደረጃ ላይ ነው ያለው። በዚህ እምነት ነው አሁን ልጀንም እዚህ ጥዬ ለመሄድ ያሰብኩት ማለት ነው። ላለ መላክም ፒቶስኛ ነበር። አሁን መጥቼ ሁኔታው ሳይ በጣም ደስ ነው ያለኝ። ስለዚህ አሁን በቃ ምንም በዚ ካለ ሁኔታ በጣም ደስ ብሎኛል። የዩኒቨርሲቲ ፕሬዚዳንት ዶክተር ፍሬው ተገኝ በበኩላቸው ማንኛውም ተማሪ የየትኛውም የፖለቲካ ድርጅት አባልም ደጋፊም መሆን መብቱ ነው፣ ግን በዩኒቨርሲቲ ቆይተው በልዩነት ተቻችሎ መኖር ከአንድ የተማረ ዜጋ የሚጠበቅ ኃላፊነት መሆኑን መረዳት አለበት ይላሉ። የፖለቲካ ልዩነትን እንዴት ማስተናገድ እንዳለብን ለሌላው ማህበረሰብ ህብረተሰብ ልናስተምር የሚገባን እንጂ አብረን መኖር አቅቶን የባስን ሆንን መገኘት የለብንም እና ይሄ የሚጠበቅ ነው መጠበቅ ያለበት ነገር ነው። በዚህ ረገድ ተማሪዎቻችን ልዩነታቸው ይዘው ሊመጡ ይችላሉ። የማንኛውም ፖለቲካ ፓርቲ ደጋፊ ሊሆኑ ይችላሉ። የፖለቲካ ፓርቲዎቻችን ቁጭ ብለው በጠረጴዛ ዙሪያ ተነጋግረው ተደራድረው ሊስማሙ ይገባል የምንል እድል ተሰጧቸው የፈለግነውን መምረጥና ስልጣን ሊረከብ ይገባል የምንል ሰዎች፣ እኛ ግን ውስጥ አንድ ላይ መኖር ካቃተን፣ መነጋገር ካቃተን እና የብጥብጥ ምንጭ ሆነን ከተገኘን ምሳሌ ልንሆን አንችልም ማለት ነው ከሌላው ከምንወቅሳቸውም የተሻልን አይደለንም ማለት ነው። እንዲያውም የባስንነን ማለት ነው። በዚህ ረገድ ተማሪዎቻችንን ቻለንጅ ማድረግ እንፈልጋለን። በእኛም በኩል ምን በማድረግ መድረኮችን ሳይንሳዊ በሆነ መንገድ እናመቻቻለን። እዚያ ላይ የሀሳብ ፍጭት፣ ውይይት፣ ክርክር እንዲያደርጉ እድሉን እናመቻቻለን ማለት ነው። የዚህ አካል የሆነው ደግሞ አንዱ የሌላው ልዕልናን ሊያስከብር የሚችለው በሀሳብ ከሆነ በመነጋገር ከሆነ በእውቀት ላይ ተመስርቶ ከሆነ አላስፈላጊ ብጥብጦችን ሊያስነሱ የሚችሉ ነገሮች መጀመሪያውን መኖር የለባቸውም ብሎ ማመን ያለበት እራሱ ተማሪው ነው ማለት ነው። ካሉም እነዚያን የማስወገድ ስራ መስራት ያለበት ራሱ ተማሪው ነው ማለት ነው እና በዚህ ረገድ ለምሳሌ እንደ ምሳሌ እዚህ በፊትም ተነስቶ የነበረው የተለያዩ የፖለቲካ ፓርቲዎች መለያዎች መብታቸውን ሊኖራቸው ይገባል። እነዚያ ፖለቲካ ፓርቲዎች የተለያየ ህብረተሰብ የተለያየ የፖለቲካ እምነት፣ ሃይማኖት እና የመሳሰሉት ባለው ህብረተሰብ ውስጥ ግን የብጥብጥ ምንጭ ሊሆኑ አይገባም ብለን እናስባለን። ስለዚህ ህገ መንግስታዊ ህጋዊ የሆነውን የሀገሪቱን ሰንደቅ ዓላማ ካልሆነ ለምሳሌ የተለያየ የፖለቲካ ድርጅት አርማ ሰንደቅ ዓላማ ይዘው ገብተው ለልዩነታቸው ምንጭ መሆን የለበትም ነው። ዶክተር ፍሬው አያይዘው ለአዲስ ገብ ተማሪዎች የዩኒቨርሲቲውን ህግና ደንብ እንዲሁም በአዲሱ የትምህርት ፍኖተ ካርታ ላይ ውይይት ይደረጋል ብለዋል። በዩኒቨርስቲዎች ትንሿ ኢትዮጵያ በምንላት ውስጥ ሲኖሩ የዩኒቨርሲቲውን ህግ ደንብ ማወቅ መቻል አለባቸው። እንግዲህ ሁላችን ከህግ ከህግ በታች መሆናችን ደግሞ የሚጠቅመው ለሁላችን ነው፣ ለጋራችን ነው። ማንም የራሳችን መብት እንዲነካብን እንደማንፈልገው ሁሉ የሌላውን መብት ደግሞ መንካት የለብንም። ያንን በተመለከተ እንግዲህ ከህገ መንግስቱ የመነጨና የከፍተኛ ትምህርት አዋጁን መሰረት ያደረገ የዩኒቨርሲቲው ሌጅስሌሽን አለ፣ የሰኔት ህግ አለ። ከዚህም በተጨማሪ የተማሪዎች የዲሲፕሊን ኮድ አለ። በእነዚህ ላይ ሁሉ ተማሪዎችን የግንዛቤ ማስጨበጫ ስራ እንሰራለን። በነገራችን ላይ ለዚህ አላማ ተማሪዎች ምዝገባ ከጨረሱ በኋላ ባሉት ሁለት ቀናት በአገሪቱ የትምህርትና ስልጠና ካርታን ፍኖተ ካርታ ላይና በእነዚህ ህጎች ላይ የግንዛቤ ማስጨበጫ እና የውይይት መድረኮችን አዘጋጅተናል። እንግዲህ የነዚህ ውጤት የሚለካ ሲመጣው ቅድም እንዳልኩት ወደ ሰላማዊ መማር ማስተማር ገብተን በውጤት ሲታይ ነው ማለት ነው። እኛ ግን በእርግጠኝነት ሰላማዊ መማር ማስተማር ብቻ ሳይሆን የበለጠ ውጤት የምናመዘግብበት አመት ይሆናል ብለን ነው የምናስበው። በመጨረሻም ተማሪ ፋንታ የታየ የምታስተላለፈው መልእክት ቢኖር ይሄው ነው። እኔ አማራ ነኝ እኔ ኦሮሞ ነኝ እኔ ትግራይ ነኝ ምናም ብለው በዘር ሳይከፋፈሉ በደረሳቸው ዶር ተስማምተው በቃ ሁሉም ኢትዮጵያዊ ስለሆኑ ተስማምተው ተጋግዘው አብረው እያጠኑ አብረው ተምረው በቃ ተጋግዘው ማለፍ አለባቸው ብዬ ነው የማስበው። ምንም አይነት ፖለቲካ አያስፈልግም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር